የባለ ብዙ ቀለም ሐሳቦች መናሃሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምረዋል። ዛሬ ቀኑ ሐሙስ ህዳር 4 2012 ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች በዛሬ ምሽት ትሰማላችሁ። በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን የሚያነሳሱት ተማሪ ያልሆኑ አካላት ናቸው ሲል የሳይንስና የከፍተኛ ትምህርት ሚኒስቴር አስታወቀ። ተማሪ መታወቂያ እየሰረቁ ተማሪ መስለው ወደ ግቢ የሚመጡ፣ የተማሪ መታወቂያ ፎርጅድ አሰርቶ የሚሰጡ፣ በገንዘብ የሚደግፉ፣ ተማሪዎቹ እንደበሹ የሚያደርጉ፣ በራሳቸው በተማሪዎች ውስጥ ተማሪ የሚመስሉ ግን የተማሪ ስራ የማይሰሩ አካላት አሉ። ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው። ዝርዝር ጉዳዩ በምሽቱ ይደምጣል። ዩኒቨርሲቲያችን ውስጥ የጎላ ችግር አልተከሰተም፣ እስካሁን እንዳልኩ የውጥረቱ ነገር አለ። ከዛ ውጭ ተማሪ ላይ ያልደረሰ ከፍተኛ ጉዳት የለም፣ ምንም የለም። ስሜቱ ጥሩ አይደለም ሌላ ጋር የተፈጠረው ነገር ነገር ግን እሱን የማርገፍ ስራ እየሰራ ነው። ወደ ኖርማል መለሳ ለምል ተስፋ አለን በአጭር ጊዜ ውስጥ አሁን ደግሞ የሰማ ናቸው። ዶክተር ታደሰ ቀንአን ነው አምቦ ዩኒቨርሲቲ ፕሬዚዳንት ናቸው። የዩኒቨርሲቲውን ተማሪዎች ለማቀራረብ እየተደረጉ ስላሉ እርምጃዎች ያጋሩናል። ወደ ሌሎች የኢትዮጵያ ስፍራዎች የሚወስዱን ከቴክኖሎጂው መንደር የሚያዘልቁን ተጨማሪ መሰናዶችም አሉን። አብረናችሁ የምናመሸው እኔ ሀብታም ስዩም ነኝ፣ ኤደን ገረመው አቀደመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እናካፍላለን። ከዜናዎቹ ጋር ተመልሰን መተናል። የዩናይትድ ስቴትስ እና የቱርክ መሪዎች ትላንት ዋሽንግተን ተገናኝተው በተነጋገሩበት ወቅት የተለየ ነገር መፈጠሩን የሚያሳይ ምልክት አልታየም። የሁለቱ ሀገራት ግንኙነት መሽከሩ ግን የሚታወቅ ነው። ፕሬዚዳንት ዶናልድ ትራምፕ እና የቱርኩ አቻቸው ረጀፕ ታይፕ ኤርዶዋን ትላንት ዋይት ሀውስ ላይ ያደረጉት ንግግር ስኬታማ እና ቀና ነበር ብለውታል። ትራምፕ ትላንት ከኤርዶዋን ጋር ሆነው ባደረጉት ጋዜጣዊ መግለጫ ቱርክ ኤስ አራት መቶ የመሳሰሉትን የተራቀቁ የሩሲያ ወታደራዊ መሳሪያዎች ባለቤት መሆኗ እጅግ ከባድ የሆኑ ተግዳሮቶችን ደቅኖብናል ብለዋል። ለሁኔታው መፍትሄ እናገኛለን የሚል ተስፋም አለን ሲሉም አክለዋል። ከአምስት ዓመታት በፊት የመከስከስ አደጋ የገጠመው የማሌዥያ አየር መንገድ አውሮፕላን በረራ አስራ ሰባትን ጉዳይ የሚመረምረው በደች የሚመራው ቡድን አዲስ በስልክ ንግግር የተጠለፈ መረጃን ይፋ ማድረጉ ተገልጸዋል። መረጃው የሩሲያ ወታደራዊ አዛዦች ከተገንጣይ ተዋጊዎችና ከክሬምሊን ባለሥልጣኖች ጋር የተነጋገሩትን ያካትታል ይላል ቡድኑ። ተጠለፈ ያለው መረጃ ዛሬ የወጣው የደቹ መርማሪ ቡድን በአውሮፕላኑ ላይ ለደረሰው አደጋ አዲስ እማኞችን ለማግኘት በሚያደርገው ጥረት ለመግፋት ነው ተብሏል። ኤምኤች 17 የተባለው አውሮፕላን ተከስክሶ ሲወድቅ በአውሮፕላኑ ውስጥ የነበሩ 298 ሰዎች በሙሉ ማለቃቸው የሚታወስ ነው። ቱርክ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አባልነት የሚጠረጠር አሜሪካዊን ወደ ዩናይትድ ስቴትስ እያባረረች መሆኗን ዛሬ ገልጻለች። የ39 ዓመት ዕድሜው መሐመድ ዳርዊስ ቢ በቱርክና በግሪክ መካከል በሚገኝ ቦታ ላይ ለብዙ ቀናት መድረሻ ቶ በመቆየቱ ወደ ሀገሩ እንመልሰዋለን ብሏል። የቱርክ የሀገር ውስጥ አስተዳደር ሚኒስቴር ዩናይትድ ስቴትስ መጀመሪያ ላይ አልቀበለውም ብላ ነበር፣ አሁን ግን ለመቀበል ተስማምታለች ይላል የአገር ሚኒስቴሩ መስሪያ ቤት። ቻይና ከዩናይትድ ስቴትስ ጋር ባላት የንግድ ንትርክ የቀረጥ ጭማሪን ወደ መቀነስ ሊያመራ የሚችል ውይይት ሊያመራ የሚችል ውይይት እያካሄደች መሆኗን ዛሬ ትናግራለች። የቻይና የንግድ ሚኒስትር ጋኦፌንግ ዛሬ ቤዢንግ ሆነው ለጋዜጠኞች በሰጡት መግለጫ ለስምምነት ወሳኝ የሚሆነው የቀረጥ ጭማሪ መሰረዝ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከቻይና ጋር የንግድ ስምምነት ወደ ማድረግ የተቃረቡ መሆኑን ባለፈው ማክሰኞ ተናግረዋል። ስምምነት ላይ ካልተደረሰን በቻይና እቃዎች ላይ ከባድ ቀረጥ እንጥላለን ብለዋል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበር። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። በሀገሪቱ በተለያዩ ዩኒቨርስቲዎች ግጭት እያስነሱ ያሉት ተመሳስለው የሚገቡ አካላት መሆናቸውን የሳይንስና የከፍተኛ ትምህርት ሚኒስቴር አስታወቀ። እነዚህ አካላት እነማን እንደሆኑና በማን እንደሚሰማሩ አልተጠቀሰም። ይህ በእንዲህ እንዳለም በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ባወጣቸው መግለጫዎች በየዩኒቨርስቲዎች ውስጥ እየተፈጠሩ ያሉ ግጭቶችን መንግስት ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። አስቴር ምስጋናው ሙሉ ዘገባውን ይዛለች። የሳይንስና ከፍተኛ ትምህርት ሚኒስቴር ትናንት ለሀገር ውስጥ መገናኛ ብዙኃን በሰጠው አስተያየት ከሰሞኑ በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሕይወት ማለፉን እንዲሁም በደንቢዶሎ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ በሀገሪቱ ባሉ አንዳንድ ዩኒቨርሲቲዎች ትምህርት የማቆምና የብጥር ምልክት እየታየ መሆኑን ጠቁሟል። ግጭቱን እያስነሱ ያሉትም ተማሪ ያልሆኑና ወደ ዩኒቨርሲቲዎቹ ተመሳስለው የገቡ አካላት መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገልጸዋል። ተማሪ መታወቂያ እየሰረቁ ተማሪ መስለው ወደ ግቢ የሚመጡ፣ የተማሪ መታወቂያ ፎርጅ ዳሰርቶ የሚሰጡ፣ በገንዘብ የሚደግፉ፣ ተማሪዎቹ እንዲረበሹ የሚያደርጉ፣ በራሳቸው በተማሪዎች ውስጥ የሚያሉ ተማሪ የሚመስሉ ግን የተማሪ ስራ የማይሰሩ አካላት አሉ። ተማሪዎች ከዶርም ውጪ እንዲያድሩ፣ እንዳይረጋጉ፣ በሃይማኖት ተቋማት አካባቢዎች እንዲሰባሰቡ፣ ምግብ እንዳይብሉ፣ ምግብ እንዲደፉ፣ ከጸጥታ መዋቅሩ ጋር እንዲተናኮሱ የሚቀሰቅሱ አካላት አሉ። በተማሪዎች ውስጡ ነው። ከግቢዎች ጠርቶ የሚያሰለትን እንዲህ ቢሏችሁ እንደዚህ መልሱ፣ በዚህ ውይይት ይሄን አንሱ፣ እንዲህ ሲሏችሁ እንደዚህ አድርጉ ይህን ቅድመ ሁኔታ አስቀምጡ የሚል ኦሪንቴሽን የሚሰጥ አካል አለ። ያንን ተቀብሎ ወደ ግቢ ገብቶ ይህን ስራ የሚሰሩ አካላት አሉ። እነኚህ አካላት በመለየት እና በቁጥጥር ስር ላይ በሞላ ይገኛሉ። ወደ ስሜት የሚወስዱ እውቀት ውስጥ እንዲገባ የሚያደርጉ አካላት በዚህ አጋጣሚ ልጆቻቸውም ከተማሪዎቻችን ያንሱ እንፈልጋለን፣ እንጠይቃለን። አንዳንድ ተማሪዎች በየአካባቢዎቻቸው ባሉ ዩኒቨርሲቲዎች ለመመደብ የሚያቀርቡት ጥያቄም ተግባራዊ ሊሆን የማይችል መሆኑን የጠቆሙት ሚኒስትር ዴኤታው አሁን የተፈጠረው ችግርም ከመንግስት አቅም በላይ ባለመሆኑ ወላጆች ሊጨነቁ አይገባም ብለዋል። ጉዳት የደረሰባቸውን ተማሪዎች የማሳከም ስራ እየተሰራ ነው፣ በመንግስት በኩል በስነ ልቦናም ተማሪዎችን እንዲረጋጉ እንደየእምነቶቻቸው የሃይማኖት አባቶች ተገኝቶ እየመከሩ እየገሰጹ ወደ ትምህርታቸው እንዲመለሱ እያደረጉ ይገኛሉ። በዩኒቨርሲቲ ያለው አሁናዊ ተጨባጭ ሁኔታ ከፍቶም ቢሄድ መንግስት ያንን ለማረጋጋት ሙሉ አክማል። ይህንን የኢትዮጵያ ወላጆች እንዲገነዘቡ እንፈልጋለን። አንድም ሁለትም ተማሪ በተረበሸ ቁጥር ወላጆች ልባቸው መሰቀል የለበትም። እርግጥ ነው ልጆቻቸውን ያስረከቡ እነኚህም የመጠበቅ የመንግስት ኃላፊነት አለበት። ይህ በእንዲህ እንዳለ በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ባወጧቸው መግለጫዎች መንግስት ግጭትን ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። ከእነዚህ ውስጥ አንዱ የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ባወጣው መግለጫ በየዩኒቨርሲቲዎቹ በሰው ሕይወትና በመማር ማስተማሩ ሂደት ላይ የተጋረጠውን አደጋ ለማስቆም መንግስት በአጥፊዎች ላይ እርምጃ መውሰድ አለበት ነው ያሉት ሊቀመንበሩ አቶ ተስፋውን አለምነህ። በኢትዮጵያ በተለያዩ አካባቢዎች ክቡር የሆነ የሰው ልጅ ሕይወት እየተቀጠፈ ነው የዚህም ደሞ ከሰሞኑ ደግሞ በተለያዩ ዩኒቨርሲቲዎች አካባቢ ተማሪዎች ህይወታቸውን እያጡ ነው ያሉት። ይህንን ንቅናቄያችን አጥብቆ ያወግዛል። መንግስትም ተገቢውን እርምጃ መውሰድ እንዳለበት እናምናለን። ከዚህ ጋር በተያያዘ በተለያዩ ምክንያቶች ተማሪዎች እየገደሉ ነው ያሉት ስለዚህ ምንም አይነት ምክንያት ይኖረው የተማሪዎችን መማር ማስተማር ሊያሰናክል የሚችል እንቅስቃሴ መንግስት አስቸኳይ እርምጃ መውሰድ መቻል አለበት ብለን እናምናለን። አቶ ተስፋውን አክለው ባለፈው የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተመደበው ለሚሄዱ አዲስ ገቢ የዩኒቨርሲቲ ተማሪዎችን የደህንነት ስጋት አለ ብሎ ባስፈራራው መሰረት የቀሩ ተማሪዎችን የአማራ ክልል መንግስት መጥራቱ ለህወት ትልቅ የፖለቲካ ኪሳራ በመሆኑ በአማራ ክልል በሚገኙ ዩኒቨርሲቲዎች ላይ ተጨማሪ ግጭት ከመከሰቱ በፊት የጸጥታ ኃይሉ ከፌዴራል መንግስቱ ጋር በመሆን የአፍራሽ ኃይሎችን ተልዕኮ ማክሸፍ ይኖርበታል ነው ያሉት። አሁን ተማሪዎች ወደ ዩኒቨርሲቲዎች እንዲመጡ የአማራ ክልል መንግስት ቀን በማራዘም ድረስ ፈቅዷል። በዚህ ሂደት ውስጥ ደግሞ ቲፒኤልፍ የፖለቲካ ክሳራ ይደርስበታል። ምክንያቱም አቲዱ ችግር አለ እያለ ሲናገር ነው የነበር። ሲመጡ ሰላም ነው፣ በህብረተሰቡም በሰላማዊ መንገድ እያስተናገዳቸው የመማር ማስተማሩም የተሳለጠ ነበረ። ነገር ግን ይህን የፖለቲካ ክሳራ ለማካካስ እዚህ ጋር ችግር እየተፈጠረ ነው አሁን። ስለዚህ ይህን ችግር ደግሞ አዴፓ ማስተካከል መቻል አለበት። ቀድሞ ምክንያቱም የሄደበትን መልካም ስራ መልካም ተግባር የሚያጠለሽነ እየተገባ ያለው ስለዚህ ትቤልፍ መሄድበት መንገድ የለም። በግልጽ ለመናገር እውነት ለመናገር እኮ ተማሪዎችን ወደ አማራ ክልል አትሂዱ ሲል ምንም አይነት ኃላፊነት የሚባል ስሜት የለውም ማለት ነው። ሲቀሩ ደግሞ አሁን እንዳየነው እንደሰማነው ያመቻችላቸው ነገር የለም ተማሪዎችን የፈለጋቸው ለፖለቲካ ትርፍ ብቻ እንጂ የእነሱን ቀጣይ ህይወት ምን ይሁን የሚል ነገር እያስጨነቀው አይደለም። በዚህ በኩል አሁንም ማስረግጫ መናገር የምንፈልገው የአማራ ዩኒቨርሲቲዎች ያደረጉት ከፍተኛ ድጋፍም ታጋሽነትም፣ ሰላማዊ እንቅስቃሴም ትልቅ ክብር አለኝ አድናቆትም አለኝ። የጎንደር ዩኒቨርሲቲ እያንዳንዱ ወላጅ ለአንዳንድ ተማሪ ወላጅ እንዲሆን፣ ማህበረሰቡ ወላጅ እንዲሆን ከትግራይ ክልል የመጡ ተማሪዎችን አዲስ አበባ ድረስ በመምጣት የደብረውያን ዩኒቨርሲቲ ተቀብሏቸዋል። ይሄ መልካም ነገር ተግባር ነው። ይሄ መልካም ተግባር እና አርያነት ያለው ተግባር ደግሞ ፖለቲካሊ ኪሳራ የሚያደርስባቸው ቡድኖች አሉ፣ ልክ እንደ ቲፒኤልኤፍ ስለዚህ አጸፋዊ መልስ ይመልሳሉ። ዩኒቨርሲቲዎች ሰላም እንዳይሆኑ፣ ዩኒቨርሲቲዎች የመማር ማስተማር ሂደታቸው እንዲስተጓጎል ጽንፈኛ ኃይሎች ለሚፈልጉት ኃይል ይጠቀሙበታል ማለት ነው። ለዛም ነው አሁን በተናገረ ማክስት አትሂዱ ብሎ ብያቸው ነበር ለማለት ይመስላል አሁን የዩኒቨርሲቲዎች አካባቢ የሚነሳው ግጭት። ስለዚህ የአማራ ክልል መንግስትም ሆነ የፌዴራል መንግስቱ በዩኒቨርሲቲዎች አካባቢ ያሉትን የጽ ተቋማትን ማስከበር መቻል ነበረባቸው። ከፍተኛ ድክመት አለባቸው። በአንድ ሚሁን በሌላ መንቅድ በነሱ ድክመት ክቡር የሆነ የሰው ልጅ ህይወት ተማሪዎች ህይወታቸውን እያጡ ነው ይህ ደግሞ እጅግ አሳዛኝና አሳፋሪ ተግባር ነው ተማሪዎቹ በዩኒቨርሲቲ ቆይታቸው ትንሿን ኢትዮጵያ ወክለው የሚቆዩበት ሀገር መሆኑን ተረድተው ከጽንፈኝነት እራሳቸውን እንዲጠብቁም አቶ ተስፋውን ጥሪ አቅርበዋል ዩኒቨርሲቲዎች ትንሿ ኢትዮጵያ ናት ሁሉም ከተለያየ አካባቢ የሚመጣ ማህበረሰብ ነው ያለ ኢትዮጵያም እንደ ኢትዮጵያ እንድትቀጥል ዩኒቨርሲቲዎች አካባቢ ያለው መስተጋብር ጥሩ ነው ከመማር ማስተማሩ ባለፈም በሌላ አገላለጽ ደግሞ ዩኒቨርሲቲ አካባቢ የሚፈጠር ችግር ለመላው ኢትዮጵያ ነው የሚሆነው ምክንያቱም እዛ አካባቢ ያለ ተማሪዎች ከሁሉም አካባቢ ስለመጡ አንድ የተወሰነች ኮሽ ያለ ነገር ሲሆን ሁሉም ኢትዮጵያ ብሷል ማለት ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ተማሪዎችም አላስፈላጊ ከሆነ የጽንፈኛ ብሔርተኞች የሚያደርጉትን ሽኩቻ ወደ ጎን በመተው ትምህርታቸውን ብቻ እንዲከታተሉ ንቅናቄያችን መልእክት ማስተላለፍ ይፈልጋል። የአማራ ብሔራዊ ንቅናቄ አብን በበኩሉ በፌስቡክ ገጹ ላይ ዛሬ ባሰፈረው መግለጫ መንግስት ጥቃት እየተፈጸመባቸው ባሉና በሌሎች ዩኒቨርሲቲዎች ላይ የጸጥታና የነት መዋቅሩን በፍጥነት በማሰማራት ተማሪዎችን ከጥፋት ይከላከል ይገባል ብሏል። ንቅናቄው በመግለጫው አክሎም በኢትዮጵያ ውስጥ ከህጋዊ ስርዓት፣ ከእኩልነት፣ ከፍትህና ከዲሞክራሲ ውጭ ያለው አማራጭ የጋራ ጥፋት የሚያመጣ መሆኑንና ከዚህም ጥፋት ማንም እንደማይድን ሁሉም አፍራሽ ኃይሎች በአግባቡ ተገንዝበው ከጥፋት መንገዳቸው እንዲመለሱ ጥሪ አርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀነአ በወቅታዊ የዩኒቨርሲቲ ሁኔታ ላይ ከናይኮር መልካ ጋር ያደረጉት አጭር ቆይታ ነው በቀጣይ የሚሰማው። አዎ እንግዲህ በውይይታቸው እርሳቸው በማህበራዊ ድረገጻቸው ላይ ለተማሪዎች ያስተላለፉት መልእክት ዙሪያ ላይ ነው እየተነጋገሩት እንደሚከተለው ይቀርባል። በጣም አመሰግናለሁ ዶክተር ታደሰ ቀና፣ የአምቦ ዩኒቨርሲቲ ፕሬዚዳንት። ሰሞኑን በሀገራችን የተለያዩ ዩኒቨርሲቲዎች በተማሪዎች መካከል የሚፈጠሩ ግጭቶች እየታዩ ነው እና በአሁኑ ደረጃ ምን ይመስላል? አሁን የአምቦ ዩኒቨርሲቲ ያለበት ሁኔታ ተማሪዎች መካከል ያለው ሁኔታ ግንኙነት ምን ይመስላል? አመሰግናለሁ። እንደምታወቀው በኢትዮጵያ ዩኒቨርስቲዎች ውስጥ ሁሉም ዩኒቨርሲቲ ባይሆን የተወሰኑ ዩኒቨርሲቲዎች ውጥረት አለ በተለይም ባለፈው ሳምንት ወደ መጨረሻው ወደ ወልዲያ ዩኒቨርስቲ የተከሰተ የሁለት ተማሪዎች ሞት ጋር በተያያዘ በእኛም ዩኒቨርስቲ በሌሎችም ዩኒቨርስቲ ጥሩ ያልሆነ ስሜት ተፈጥሮ ነበረ። ያንን ጥሩ ያልሆነ ስሜት ወደ ግጭት እንዳያማራ በርካታ ስራዎች እየሰራ ነው ያለ ነው። አንደኛ በቂ ጥበቃ ኃይል ኖሮ ልጆቹ ደህንነት እንዲጠበቅ ውጥረት እያደረግን ነው። በሌላ በኩል በተለይም በተማሪዎች አደረጃጀትን ተጠቅመን ስራ እየሰራን ነው። ተማሪ ብረት፣ እንዲሁም የተለያዩ ግበባትን ተጠቅመን እንዲረጋጉ የማድረግ ስራ እየሰራን ነው። ዩኒቨርሲቲያችን ውስጥ የጎላ ችግር አልተከሰተም። እስካሁን እንዳልኩ የውጥረቱ ነገር አለ። ከዛ ውጭ ተማሪ ላይ የደረሰ ከፍተኛ ጉዳት የለም፣ ምንም የለም። ጥሩ ዶክተር፣ ለማስታወስ ባለፈው ዓመት ሁለተኛ ሴሚስተር ገደማ በተማሪዎች መካከል ተፈጥሮ በነበረው ግጭት አንድ መልእክት አስተላልፈው ነበር እርሶ በማህበራዊ ድረገጾ ተጠቅመው። እስቲ ስለ መልእክቱ እናስታውስ። እንደዚህ ያሉ መልእክቶች ምን ያህል ተማሪው ወደ ነበረው ወይም ወደ ቀደመው እንቅስቃሴ እንዲመለስ ያደርጋል? መልእክቱ ምን መሰለ? አንደኛ ተማሪዎቻችን መካከል አሁን በግዙፍ ልዩነት አለ ጭንቅላታቸው ውስጥ በመሬት ላይ ግን ይሄን ያህል ግዙፍ የሆነ ልዩነት የለምእና አስታውሳለሁ የተሰራጨው መልእክት ወደ ሰው ላይ እንደዚሁ ተማሪዎች ተጋጩ እና አንድ አስር አስር ተማሪዎች ከሁሉም ብሔር ወደፊት ወጣ እንድሉ አድርገን ቀላቅለን እንድቆሙ አደረግንና እስቲ ከዚህ ውስጥ የትኛው ብሔር እንደሆነ የሚለይልን ተማሪ ብለን ስንጠይቅ ሁሉም ዝም አለ። እዚህ መካከል ግን የሌላ ሀገር ዜጋ ለምሳሌ የቻይና ወይ የሌላ ሀገር ብኖ ብለን ብንጠይቅ መለየት ይከብዳቸዋል ስንል አይከብደንም አሉና ሁሉም። ይሄ አንድ አንድ የአንድነት ምልክት ለመናገር ነው። ምክንያቱም ኢትዮጵያውያን ብዙ አንድ የሚያደርጉን ነገሮች አሉ። ልዩነት ከተፈለገ ብዙ ልዩነት መቁጠር ይቻላል። ግን ጊዜያችንን ልዩነት ፍለጋ ላይ ከምናተኩር አንድነታችን ፍለጋ ላይ ብናተኩር ብዙ አንድ የሚያደርጉ ነገሮች አሉ እና አንድ ብትኑ ይሻለናል። አንድ ብንም ነው የምንጠነክረው። ደግሞ ልዩነትን ብኖር የሚያጣላ ልዩነት የለንም። በአንድ ቤተሰብ ውስጥም የአንድ እናት ልጆች በሁሉ ነገር አንድ አይደሉም። አንዱ አጭር ሊሆን ይችላል፣ አንዱ ረጅም ሊሆን ይችላል። መልካቸው ሊለያይ ይችላል፣ አስተሳሰባቸው ሊለያይ ይችላል። ይሄ ሁሉ ልዩነት ብኖራቸው ልጆቻችሁም ግን የአንድናት ልጆች ናቸው። አንድነታችሁ ላይ ትኩረት ብታደርጉ ብዙ ችግሮቻችንን መፍታት እንችላለን የምል መልእክት ነው ያስተላለፍ ነው። ከዛ በላይ ደግሞ እንግዲህ በኢትዮጵያ አንጻር አንድ አጠቃላይ እውነታ ዩኒቨርሳል ትሩዝ የብዙ ተማሪዎቻችን እዚህ መንግስት ዩኒቨርሲቲዎች ውስጥ ያሉት ልጆቻችን ቤተሰቦች ደሃዎች ናቸው የኢትዮጵያ ቤተሰብ ነው እና የኢትዮጵያ ቤተሰብ ደግሞ ሁላችንም እናቀው ነው። አብዛኛው ኅብረተሰብ ባክግራውንዱን እናውቃለን። ምስኪን ነው። እናት ለፍታ፣ አባት ለፍቶ ለዩኒቨርሲቲ ደረጃ ያበቋቸው ናቸው እና ለምሳሌ አንድ ከጎንደር ደምቢ ዶሎ ድረስ የሚመደብ ተማሪ ምን አይነት ተማሪ እንደሆነ መገመት ይቻላል። ለመማር የሄደን ተማሪ ሀብታም ቢሆን ገንዘብ ቢኖረው ይሄን ሁሉ ርቀት ብዙ አይሄዱም። ከደምቢ ዶሎ ጎንደርም እንደዛው ማለት ከጫፍ ጫፍ የሚሄዱት የመንግስት ዩኒቨርሲቲ ፍለጋ የሚሄዱት ልጆቻችን የተሻለ ትምህርት የተሻለ ሌላ ሀገር ሄዶ የመማር አቅምም የላቸውም እና ቤተሰቦቻችን፣ ያ ነው ያን እያወቅን ከጎን ያለው ምስኪን ሰው ለመጉዳት ማሰብ ራሱ የሞራልም የሰብአዊነትም ጥያቄ ስለሚያነሳ እንደዚህ ነገር አታድርጉ የሚል መልእክት ነበረ እና ይሄ መልእክት መቼም ይሰራል። በዚህ መመት እንግዲህ ዘንድሮ በጣም በተስፋ ነው የጀመርነው። አመቱን ምንም ችግርም አይገጥመንም የሚል ተስፋ ነበር። ተማሪዎቻችን በጣም ውብ የሆነ አቀባበል ነበር ያደረግንላቸው ከባብ የሚመጡትን ነቀምት ከተማ ላይ፣ ከምስራቅ በኩል የሚመጡትን አዲስ አበባ ከተማ ላይ አቀባበል አድርገን ስናመጣ ብዙ ተስፋ ነበረን፣ ችግር እንዳይከሰት ማለት ነው። ዞሮ ዞሮ አንድ ችግር የሆነ ቦታ ሲከሰት ያ ችግር ሌላም ጋር ኢምፓክት ያመጣልና አሁንም ቢሆን የሆነ ቦታ የሆነ ችግር ተፈጥሯል። ያ ችግር ግን መስፋፋት የለበትም። ለዛ ተማሪ ለሞተውም ተማሪ ወገንተኝነት ሊባል አይችልም። ምክንያቱም የሆነ ቦታ አንድ ችግር ሲከሰት ወንጀሉን ከጠላ ነው ያንን ወንጀል ከጎናችን ያለው ሰው ላይ ተማሪ ላይ ወንድም እህታችን ላይ መፈጸም ደግሞ ትርጉም አይኖረውም። ያንን ወንጀል መጸየፍ ካለብን በተግባር ነው፣ ተግባሩን በመጸየፍ ነው። ወንጀል የሚሰራ ሰው ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል። ዋሶ ይሄ ህግ ተከትሎ መንግስት ህጋዊ እርምጃ እንዲያደርግ የበኩላችን ጥረት ማድረግ አለብን። መንግስትም ይሄንን ያደርጋል የምልምነት አለኝ እኔ እነዚህን እርምጃ ሲወስድ ደግሞ ለህዝብ ይፋ ማድረግ አለበት። ምልምነት አለኝ ዩኒቨርስቲዎች የበኩላቸውን ጥረት እያደረጉ መሆኑ ነው የምንረዳው እኛ ዩኒቨርሲቲ ኮንቴክስትም ሲወስደ ነው ያለው። ግን ድጋፍ ያስፈልጋቸዋል። በተለይ በደህንነት በኩል በመረጃ በኩል እነዚህ ወንጀል መከላከል ላይ መንግስት ድጋፍ ይፈልጋል። እና ይህንን መንግስትም እያደረገ ነው ያለው። እንደምሻሻል እንደምስተካከል ተስፋ አለኝ። ከዚህ ጋር ተያይዞ ሰሞኑን በአምቦ ዩኒቨርሲቲ ጥቂት ተማሪዎች እንደተያዙ ሲገለጽ ነበር። እና እውነት ነው ተማሪዎች ተይዘዋል? ከምን ጉዳይ ጋር ተያይዘው ነው የተያዙት? ተማሪዎች እንደተሰናበቱ ወይም ደግሞ እንደተባረሩ የሚገልጹም አሉ። እና እውነት ተማሪዎች ተሰናብተዋል ወይ? ምን አጥፍተው ነው እነዚህ ተማሪዎች የተሰናበቱት? ከዲሲፕሊን ጋር ተገናኘ። ዲሲፕሊን እርምጃ እንወስዳለን እኛ በተለያየ ጊዜ ነው የምንወስደው። ወልዲያ ዩኒቨርሲቲ ከተከሰተ በኋላ በተጠሩት ችግሮች ዲሲፕሊን እርምጃ እርምጃ ወሰን ተማሪ የለም። ነገር ግን ከዛ በፊት የተለያዩ ዲሲፕሊን እርምጃዎች እንወስዳለን ምናልባት የትኛው እንደሆነ ስለማለይ እንጂ እንወስዳለን። ዲሲፕሊን እርምጃ ቅድም እንዳልኩ ዩኒቨርስቲ ዋና አላማው መማር ማስተማር፣ ምርምር እና ማህበረሰብ አገልግሎት መስጠት ነው። ከዚህ ተልእኮ ያፈነገጡ ነገሮች ካሉ ብዙሀኑን ይጎዳሉ። እዚህ ተማሪዎቻችን ዘጠና ዘጠኝ በመቶ የመጡት የመማር አላማ ይዞ ነው። ስለዚህ ያንን የመማር አላማ ይዘው የመጣውን ለመደናቀፍ የሚሞክር ኃይል ካለ ዛ ላይ ህጋዊ ዲስፕሊን እርምጃ ይወሰዳል። ብዙ ጊዜ እናደርጋለን። በዚህ መመት የተደረገ አለ። ዶክተር ታደሰ ቀና ለሰጡኝ ቃለ መጠይቅ በጣም ነው ማመሰግናል። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ የሚተላለፍ መሰናዶ ነው። መደመጡን ይቀጥላል። አሁን ካገኘናቸው የሀገር ውስጥ ዜናዎች መካከል አንዱን ታስደምጠናለች። ኤደን፣ በምስራቅ ሀረርጌ ሁለት ቤተ ክርስቲያናትና የክርስትና እምነት ተከታዮች መኖሪያ ቤት መቃጠላቸውን በምዕራብ ሀረርጌ ደግሞ አንድ ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም ገልጸው መንግስት ይህ አሁን እየተፈጠረ ላለው አሰቃቂ ሁኔታ ዘላቂ መፍትሄ እንዲያመጣም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምልዓተ ጉባኤ በዛሬው ዕለት ባደረገው አስቸኳይ ጉባኤ ከኦሮሚያ ክልል ፕሬዚዳንትና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግ መወሰናቸውን የቤተ ክርስቲያኒቱ መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ሆም ብሎ አገር የማተራመስ አጀንዳ ያላቸው ሰዎች የሚፈጽመው ነገር ነው ካሉ በኋላ ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ አገር እንዳትፈርስ ጠንክረን እንሰራለን ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። እንዲህ ያሉ ችግሮችን ለማስቆም መንግስት ብቻ ሳይሆን ህብረተሰቡም ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። አድማጮች ዝርዝሩን ከምሽቱ ሶስት ሰዓት ላይ ይጠብቁ። አድማጮቻችን አሁን ደግሞ የቴክኖሎጂ አፍታ እንስማ። ለዘመናችን አፍላ ወጣቶች ቲክቶክ የተሰኘው መተግበሪያ የመዝናኛ መንገድ ነው። ስካይለር የ14 ዓመት ልጃገረድ ናት። ሰዎች የሚሰሯቸው አንዳንድ ምስሎች በእውነቱ አዝናኞች ናቸው። በበይነ መረብ ላይ ተንቀሳቃሽ ምስሎችን ለመስራት እንዲሁም ከሰዎች ጋር ትስስር ለመፍጠር መልካም መንገድ ነው። የቲክቶክ ተጠቃሚዎች ከ15 እስከ 60 ሰከንድ ርዝመት ያላቸው አጫጭር ተንቀሳቃሽ ምስሎች ወይንም ቪዲዮዎችን ይሰራሉ። በምስሎቹ ላይ ዘፋኞችን ማስመሰል፣ ዳንስ ብቻ የሰዎችን ቀልቢ ይዝልኛል ያሉትን ያሳያሉ። እሱንም ለተከታዮቻቸው ያጋራሉ። መኒንም የአስራ አራት ዓመት ታዳጊ ነው። ሌሎች የሠሩትን ማየት ሰልችቶኛል አሉ። ራሴን ታዋቂ ሊያደርጉኝ የሚችሉ የተወሰኑ ሥራዎችን ለመሥራት እየሞከርኩ ነው። ምን መሰላችሁ የምታደርጉት፣ መተግበሪያውን ታስሱና የምትወዱትን ድምፅ ትመርጣላችሁ፣ ታያላችሁ። ገብቷችኋል ነው ያለው። ተጠቃሚዎች የሚስማማቸውን ድምፅ ያገኛሉ። የሌላ ሰው ስራ ሊሆን ይችላል። በየቀኑ የቲክቶክ አልጎሪዝም ስርዓት ለአንድ ቢሊዮን ተመልካቾች የሚሆኑ ቪዲዮዎችን ያቀርባል። ብዙውን ጊዜ ስላቃዊ ምስሎችን ወይም ዳንሶችን እሰራለሁ። ይሄንን የማደርገው አስደሳቾች ስለሆኑ ነው። እነሱን ለመማር ጊዜ ሊፈጅ ይችላል። ሆኖም ከቻሉበት በኋላ አዝናኝ ይሆናል። ከዚህ ባሻገር ግን ሱስ ይሆናል። የቲክቶክ ባህሪ መሰላችሁ። ለተወሰኑ ደቂቃዎች ብቻ እዝናናበታለሁ ብላችሁ ትገቡበታላችሁ። ሆኖም ጠልቃችሁ ትገቡበትና ለሰዓታት ስታስሱት ትገኛላችሁ። እነዚህ ተማሪዎች እንደሚሉት ቲክቶክ አዲስ የማዝናናትና መዝናናት መንገድ ፈጥሮላችኋል። ተረቃው የአምላክ ጥበብ ነው ባንቼ ታየ የአየሩ ንጮት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ እኔ ነው ወይ አገር ማለት

ለሚዳው እረ ነው ወይ አገር ማለ? ለዚህስ ብቻ ነው የሞቱለት? እረ ነው ወይ አገር ማለ? ለዚህስ ብቻ ነው ወይ ሞትለ ጋቢና ቪኦኤ፣ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ዛሬ የማህበራዊ መገናኛ ገጾችን እንግዲህ ስንዳስስ ነበረና ትንሽ የወጣቶችን የእኛን ስሜት የሚወስድ አንድ ነገር አየሁኝ። በዘጠናዎቹ ውስጥ ሕጻናት የነበሩ ሰዎች ኢትዮጵያውያን፣ የዛን ዘመን ትዝታቸውን፣ ያሳለፉትን ህይወት የሚዘክሩባቸውን የተለያዩ ሁነቶች፣ የተለያዩ ምስሎች፣ የተለያዩ ክንውኖች እየዘከሩ አየሁኝ ያው በፌስቡክ ላይ ደን ናንችም በዛ ዘመን ያለፍን ስለነበረ እያሰብኩ ነበረ። ምን ምን ነገሮችን ታስታውሻለሽ? በአስራ ዘጠኝ ዘጠናዎቹ የኢትዮጵያ አቆጣጠር ውስጥ በተለያዩ መስኮች የምናስታውሳቸው ጉዳዮች ሊሆኑ ይችላሉ። ከአዝናኞች ውስጥ እንጀምር። አዝናኝ ላይሆን ይችላል፣ ግን በጣም ትዝታ ያለብን ነገሮች አሉ እንደ ልጅ በዛ ዘመን በተፈጠሩት ነገሮች ላይ ማለት ነው። ለምሳሌ ትምህርት ስንጀምር ማምኮ ነበረ ደብተር ደብተር ማምኮ ነበረ። ከዛ በፊት የካቲድ ነበረ ከዛ በፊት የካቲድ ደብተር ነበረ ነበረ። ከዛ በኋላ ግን ምን ሆነ? በከለር የተለጠፈ አትሌት ኃይሌ ገብረሥላሴ ያሸነፈበት ዘመን ስለነበረ እነዛ ደብተሮች በጣም ፋሽን ነበሩ። እሱን ተከትሎ ደግሞ ሲነር ላይ የሚባል ደብተር መጣ። ማስታወቅ እንዳይመስል ያው እንግዲህ በታሪክ የተቀመጠ ስለሆነ ግን የለም። ግን በዛው ልክ ደግሞ ማንረሳቸው በቴሌቪዥን የሚተላለፉ ማስታወቂያዎች ነበሩ፣ አበወለድ፣ ጉድ ሞርኒንግ ሻይ፣ እንዲሁም መሰል ነገሮች፣ የህፃናት ዝግጅት የአባባ ተስፋዬ ፊልሞቹ እና መሰል ነገሮች። ብቻ ጥሩ ትዝታ ነው። እናንተም ትዝታችሁን አካፍሉንና የሌላ ቀን ሰብሰብ አድርግን መሰል ጉዳዮች እናነሳሳለን። በፌስቡክ ገጻችን ላይ ቪኤ አምሐሪክ ብላችሁ እንዲሁም ደግሞ ሀሽታግ ጋቢና ቪኤ ብላችሁ በትዊተራችን ላይ ሜሴጆች መላክ ትችላላችሁ። ፎቶዎችን መለጠፍ ትችላላችሁ። ስልካችሁን ደግሞ ብትተውልን ደውለን በደንብ እናወራቸዋለን። ለዛሬ እናመሰግናለን። ኤደንን ሀብታሙ አብረናችሁ ነበር ከሞክ ቢሊያ ቤሮ ጋር። ቀጣዩ ሙዚቃ እየሰማ እንስነባበት መልካም ቅርሳ ቅርሱማ